በስብሰባው የኢትዮጵያን ፖለቲካ በቅርብ የሚከታተሉና ሰፊ እውቀትና ልምድ ያላቸው አራት ኢትዮጵያውያን ባዘጋጇቸው የጥናት ጽሑፎች ተመርኩዘው ማብራሪያዎችን ሰጥተዋል። ይህ ስብሰባ በአሁኑ ወቅት የተጠራበትን ምክንያትና ዓላማውን እንዲያስረዱን የስብሰባው አዘጋጅ በአውሮፓ የኢትዮጵያውያን መድረክ አባል የሆኑትን አቶ አበራ የማነአብን ዶቼቬሌ አነጋግሮ ነበር። ከመቼውም የበለጠ አሁን መደማመጥ የሚያስፈልግበት ጊዜ ነው። አሁንም በጣም ከባድ ፈተና እነኝህን ችግሮች ካላለፍ ናቸው። በብሔሮች መካከል እየከረረ የመጣውን ቅራኔ ወደ መግባባት ልንለውጠው ካልቻል እንኳን ዲሞክራሲ ሊሰፍን እና የሕግ በላይነት ሊመጣ በኢትዮጵያ የሀገራችን ሕልውና ራሱ እኮ አደጋ ላይ ነው። በንግግር ሊፈታ የሚችለውን ነገር ሁሉ ለማድረግ ነው። ተጋባዥ ተናጋሪዎቹ ባቀረቧቸው ጽሑፎችና ባሰሙት ንግግር በአሁኑ ወቅት በኢትዮጵያ በአንድ በኩል ህዝብ ፍርሃቱን አስወግዶ መብቱንና ነፃነቱን በድፍረት በመጠየቅ መንግስትን እየተቃወመ ያለበት ሁኔታ፣ በሌላ በኩል በስልጣን ላይ ያለው መንግስት በኃይልም እንኳ ቢሆን ተቃውሞውን ሊያስቆም ያልቻለበት በአንጻሩም ህዝቡ እምነቱን ሊጥልበት የሚችል ጠንካራ የተቃዋሚ ፓርቲ ሊወጣ ያልቻለበት ጊዜ መሆኑን በማስረዳት እንደዚህ ያሉ ፈታኝ ሁኔታዎች በአስቸኳይ መፍትሄ ካልተበጀላቸው አገሪቱን ወደ ጠቅላላ ቀውስ ሊከቷት እንደሚችሉ ስጋታቸውን ገልጸዋል። ተናጋሪዎቹ አገሪቱና ህዝቡ አሁን ካሉበት አስቸጋሪ ሁኔታ ለመውጣትና ሊመጣ የሚችለውን አደጋ ለመከላከል ሁሉም ወገኖች ሊያደርጓቸው ይገባል ያሏቸውንም ሀሳቦች አቅርበዋል። ከተጋባዥ ተናጋሪዎቹ አንዱ የሆኑት አቶ አናኒያ ሶሬ የዴሞክራሲ መኖር ለሁሉም ጥያቄዎች መልስ ማግኛ ቁልፍ በመሆኑ ሁሉም ኃይሎች በቅድሚያ በዴሞክራሲ ጥያቄዎች ዙሪያ ተሰባስበው መታገልና ችግሮቻቸውን በውይይትና ድርድር ሊያስወግዱ የሚችሉበትን ዴሞክራሲያዊ ምህዳር መፍጠር እንደሚገባቸው አሳስበዋል። ሌላው ተናጋሪ የአቶ ገረሱ ቱፋ ደግሞ በስልጣን ላይ ያለው መንግስት እየፈጸማቸው ካሉት ኢ ዴሞክራሲያዊ ድርጊቶች በተጨማሪ አገሪቱን ትውልድ ከፍሎ የማይጨርሰው የዕዳ ክምር ተሸካሚ ያደረጋት መሆኑን በዝርዝር አስረድተዋል ከገባችበት የፖለቲካና ኢኮኖሚያዊ ቀውስ ለመውጣትም ለሚነሱ የማንነትና የመብት ጥያቄዎች እውቅና መስጠትና መፍትሄ መፈለግ እንጂ ፈጽሞ እንደሌሉ በመቁጠር ለመካድ መሞከር እንደማይበጅ በመግለጽ የለውጥና የዴሞክራሲ ኃይሎች ነን የሚሉ ኃይሎች ይህንን በማድረግ ራሳቸውን የመፍትሄው አካል እንዲያደርጉ አሳስበዋል። ቀደም ሲል በመንግስታቱ ድርጅት ዲፕሎማት የነበሩትና ከጄኔቭ ለስብሰባው ተጋባዥ ተናጋሪ ሆነው የመጡት አቶ ባይሳ ዋቅወያ ደግሞ ኢትዮጵያ አሁን ያጋጠማት ችግር ወደ ሌላ አስከፊ ሁኔታ ሊያመራ እንደሚችል ያላቸውን ስጋት ገልጸው መፍትሄው ግን ኢህአዴግን ያቀፈ መሆን እንዳለበት አጽንኦት ሰጥተው ተናግረዋል። ከወያኔ በኋላ ያለው ስርዓት ሰላማዊ እንዲሆን፣ ዲሞክራሲያዊ እንዲሆን ከተፈለገ ይህን መንግስት በጉልበት መገርሰስ ስለማይቻል በኩልነት ደረጃ አሳምኖ ተደራድሮ የኢትዮጵያ ወደፊት እጣ ማዘጋጀት ያዋጣል ባይ ነኝ። አቶ መስፍናማን በበኩላቸው ባቀረቡት ጽሁፍና ባሰሙት ንግግር ደግሞ ኢትዮጵያ በመንታ መንገድ ላይ መሆኗን የሚያረጋግጡ የተቃውሞ መስፋፋት፣ የውስጥ ችግር፣ የኢኮኖሚ መዳከምና የአማራጭ ተቃዋሚ ቡድን ጎልቶ አለመውጣት የመሳሰሉት ሁኔታዎች የሚታዩ መሆኑን ገልጸው መፍትሄው ኢህአዴግንም ቢሆን ያካተተ ብሔራዊ የአንድነት የሽግግር መንግስት መመስረት ሊሆን እንደሚችል አመላክተዋል። የስብሰባው ተሳታፊዎችም ጥያቄዎችን በማቅረብና አስተያየቶችን በመስጠት ሰፊ ውይይት አድርገዋል። የህዝባዊ ተቃውሞ መስፋፋትና የቀጠለው የኢህአዴግ ኃይል እርምጃ ስጋት ያሳደረባቸው ቢሆንም በህዝቦች መካከል እየተፈጠረ ያለው አንድነትና መግባባት ደግሞ ተስፋ እንደሆናቸው በመግለጽ ለተቃዋሚዎችና ኢህአዴግ ባስተላለፉት መልእክት ህዝባቸውን እንዲያዳምጡና የአገርን ጥቅምና የህዝብን የበላይነት ከልብ በመቀበል ለውይይትና ድርድር ዝግጁ እንዲሆኑ ያሳሰቡ ሲሆን፣ በስልጣን ላይ ላለው የኢህአዴግ ገዢ ፓርቲ ደግሞ ፖሊሲዎቹ እንደከሸፉና የህዝብ ተቀባይነትን እንዳጣ ራሱን የለውጥ አካል ለማድረግ ቁርጠኛ እንዲሆንና ለዚህም ዝግጁነቱን እስረኞችን በመፍታትና ከሁሉም ኃይሎች ጋር ለመወያየትና ለመደራደር ፈቃደኛ መሆኑን በመግለጽ እንዲያረጋግጥ፣ ይህን ካላደረገ ግን የራሱም አወዳደቅ የከፋ ሊሆን እንደሚችል እንዲገነዘብ አሳስበዋል። ገበያው ንጉሴ ለዶቼ ቬሌ ራዲዮ ብራስልስ